በእነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ጋዜጠኞችና የኢንተርኔት አምደኞች ላይ አቃቤ ሕግ ከቆጠራቸው ምስክሮች መካከል አንዳንዶቹ ተከሳሾቹ የአቶ ሌንጮ ለታን የፖለቲካ ድርጅት ማኒፌስቶ በኮምፒውተሮቻቸው ውስጥ እንደተገኙ መመልከታቸውን ሲመሰክሩ፣ ሌሎች ደግሞ ተከሳሾቹ ቢሮም ሆነ መኖሪያ ቤት ከገበያ ላይ የሚገዙ መጽሔቶችና ጋዜጦችን እንደተመለከቱ ለፍርድ ቤት ገልጸዋል። ከአዲስ አበባ የደረሰን የመለስካቸው አማሃ ዘገባ አለ። ስለሆነ መለስካቸው የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት በዛሬው ዕለት የአቃቤ ህግ ምስክሮችን የመስማቱ ሂደት እንደሚቀጥል ከገለጸ በኋላ አስራ አራተኛው ምስክር እንዲቀርብ አዟል። አስራ አራተኛው ምስክር የሚመሰክሩት በአራተኛ ተከሳሽ በወይዘሪት መሐሌት ፋንታውን መሆኑን ገልጸው ተከሳሿን በአካል ለይተው አሳይተዋል። ፖሊስ እንዲታዘቡ እንደጠራቸው የተናገሩት እኚህ ምስክር ተከሳሿ ትሰራበት በነበረው በፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ተገኝተው በተከሳሿ ቢሮ ውስጥ ፖሊስ ባደረገው ብርበራ ማስረጃ ናቸው በተባሉ ሰነዶች ላይ መፈረማቸውን ከአቃቤ ህግ ከሚቀርብላቸው ጥያቄ እየተነሱ መስክረዋል። የሰነዶቹ ይዘት ምን እንደሆነ ሲጠየቁም ፖለቲካዊ ይዘት ያላቸው ሰነዶች እንደሆኑ ተናግረዋል። በዝርዝር እንዲያስረዱ ሲጠየቁም የእነ አቶ ሌንጮ ለታ አዲስ ፓርቲ ማኒፌስቶ እንደሆነ መስክረዋል። ከዚህ በተረፈም የፖለቲካ ሉባልታዎች የሰፈሩባቸው ሰነዶችን እንደተመለከቱም አስረድተዋል። ተከሳሿም እነዚህ ሰነዶች ላይ ስትፈርም እሳቸውም እንደፈረሙ ገልጸዋል። አስራ አምስተኛ ምስክርን የመሰከሩት በአራተኛ ተከሳሽ ላይ ሲሆን ተመሳሳይ ነበረ። ይሁንና አስራ አምስተኛው ምስክር የተገኙት ሰነዶች የተለያዩ ፓርቲዎች ናቸው ብለው የነበረ ቢሆንም በመስቀለኛ ጥያቄ ስህተት መሆኑን አምነው የተመለከቱት የእናቶ ሌንጭ ወለታን አዲስ ፓርቲ ማኒፌስቶ መሆኑን አረጋግጠዋል። ሌላ የተመለከቱትና ፊርማቸውን በታዛቢነት የተሰፈሩበት ሰነድ ለስራ ፈላጊዎች ወጣ ማስታወቂያ እንደነበረም በፍርድ ቤት ፊት በመስቀለኛ ጥያቄ አማካይነት አምነዋል። አስራ ስድስተኛ እና አስራ ሰባተኛ ምስክሮች ደግሞ በአምስተኛ ተከሳሽ በአጥናፉ ብርሃኔ የመሰከሩ ሲሆኑ የተከሳሽ ንብረት ናቸው የተባሉ ወደ ሁለት መቶ የሚጠጉ በእንግሊዝኛ የተጻፉ መጻሕፍት መገኘታቸውንና ተከሳሽ በፈረመባቸው ገጾች ላይ እንደፈረሙ አረጋግጠዋል። አስራ ስምንተኛ ተከሳሽ በስድስተኛ ተከሳሽ በዘላለም ክብረት ላይ መስክረዋል። እሳቸውም ከገበያ የሚገኙ መጽሔቶችና ጋዜጦች በተከሳሽ ዘንድ የተገኙ መሆናቸውን እንደታዘቡ እንደታዘቡና ሌላ ምንም እንዳላዩ ገልጸዋል። እነዚህም መጽሔቶችና ጋዜጦችንም እንዳላነበቧቸው ተናግረዋል። የአቃቢ ሕግ ቀሪ ምስክሮችን ለመጨረሻ ጊዜ ለግንቦት 18፣ 19ና 21 2007 ዓ.ም ለመስማት ፍርድ ቤቱ ቀጠሮ ይዟል። አቃቢ ሕግ በሽብር ድርጊት ክስ መስርቶባቸው ምስክሮች የተሰሙባቸው የሚገኙት ዘጠኙ ጦማሪያና ጋዜጠኞች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታሁን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ ለአንድ ዓመት ያህል በእስር ላይ ይገኛሉ። አንደኛዋ ተከሳሽ ሶሊያና ሽመልስ ጉዳዩ የሚታየው በሌለችበት እንደሆነም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ